ከቅዳሜ መጋቢት አንድ ቀን 2010 ዓ.ም ጀምሮ የኢትዮጵያ ሞያሌና የኬንያ ሞያሌ ሁለት ነገሮችን እያስተናገዱ ናቸው። ሸዋበር በተባለው ቀበሌ በመከላከያ ሰራዊት አባላት በተተኮሰ ጥይት አስር ሰዎች ከተገደሉና አስራ አንድ ሰዎች ከቆሰሉ በኋላ ቀያቸውን ለቀው የተሰደዱት ሰዎች ቁጥር ምዝገባ ባደረገው ቁጥር እየጨመረ መሄዱን የኬንያ ቀይ መስቀል የሕዝብ ግንኙነት እና የኮሚኒኬሽን ኃላፊ ኖኤላ መሱንዲ ለአሜሪካ ድምጽ ተናግረዋል። በመጀመሪያ ያደረግነው ወደ ሞያሌ እየገባ ላለው ስደተኛ የሰብአዊ እርዳታ ማቅረብ ነው። እስካሁን እንዳየነው ከሆነ የስደተኞቹ ቁጥር እየጨመረ ነው። ሰኞ እለት መግለጫ ስናወጣ ቁጥራቸው ወደ ሁለት ሺ ነበር። ትላንት ወደ 5 ሺ ከፍ አለ። ዛሬ ደግሞ ወደ 8592 ሰዎች አሻቅቧል። እያገኘ ነው ያለን መረጃ ተጨማሪ ቤተሰቦች ወደዚህ ወደ ሞያሌ እየሸሹ መሆኑን ነውና ቁጥሩ አሁንም እንደሚጨምር እንጠብቃለን። ኢትዮጵያውያኑ ስደተኞች በተለያዩ ማለትም በኬንያ ሞያሌ፣ ሰሲ፣ ሶሎሎ፣ ሶማሬ፣ ሲፋ፣ ማኢይ፣ ኩኩብ ጋታ፣ ኮርማ እና ዳምባላ ፋቻን በተባሉ ስፍራዎች ፈሰው እንደሚገኙ አንዳንዶቹም ደግሞ በኬንያውያን ቤቶች ውስጥ እንደተጠለሉ ገልጸዋል። የኬንያ ቀይ መስቀል ቃል አቀባይ ኖኤላ መሱንዲ ለስደተኞቹ አንዳንድ እርዳታ እያቀረቡ መሆኑንም ጨምረው ተናግረዋል። ይህም የእርዳታ ምግብ እደላ፣ የጤና አገልግሎትና በጤና ነክ ጉዳዮች ዙሪያ መረጃ መስጠትን ይጠቀልላል። ለምሳሌ የንጹህ ውሃ አጠቃቀም ጉዳይ፣ የንጽህና ጥበቃ፣ የተንቀሳቃሽ መጸዳጃ ቤቶች አጠቃቀም እና እነዚህን የመሳሰሉ ናቸው። የኬንያ ቀይ መስቀል ቃል አቀባይ በተጨማሪ የኢትዮጵያውያኑ ስደተኞች ቁጥር እየጨመረ ቢሄድም ሰብአዊ ስቃያቸውን ለማቅለል የተቻለው ጥረት ይደረጋል ብለዋል። የሞያሌ ከተማ ከንቲባ አቶ አስቻሌ ዮሐንስ ሰኞ ለት ስናነጋግራቸው በደረሳቸው መረጃ ወደ ሃምሳ ሺህ የሚጠጉ ሰዎች የኬንያን ድንበር እንደተሻገሩ ገልጸውልን ነበር። በዛሬው እለት የተጣራ መረጃ ደርሷቸው እንደሆነ ለማግኘት ብለን መልሰን ስንደውልላቸው ስልካቸው ዝግ በመሆኑ ልናገኛቸው አልቻልንም። ከኢትዮጵያ ሞያሌ ወደ ኬንያ ሞያሌ የተሻገረው ስሙን እንዳንጠቅስ የጠየቀው ወጣት ተሰዳጆቹ በተለያየ ቦታ እንደሚገኙ ገልጿል። ያለበት ቦታ ላይ ዛሬ በጣም ብዙ ነው ከውጭ ተጨምሮ ነበረ ከኑሮ አንጻር ማለት ነው እና እኔ አካባቢ ያለሁት እኔ እኔ ቦታ ብቻ ያለው ወደ አንድ ግቢ ቦታ ነው። አንድ ግቢ አንድ አስር ሺህ ምናምን ይሆናሉ በግምት ማለት ነው። ግን ወደ አምስት ቦታ ስለሆነ አሁን ተጨባጭ መረጃ በተለይ እነሱ ቀይ መስቀል ምናምን አሁን አብዛኛው ተጽፈዋል። አብዛኛው ማለት ኦልሞስት ሰባ ፐርሰንት በላይ ተጽፈዋል። እኔ አካባቢ ያለው አሁን አንድ ቦታ ብቻ ነው የሰው ግቢ ያልኩሽ ማለት ነው። የማሙድ አሊ ግቢ የሚባል ቦታ አለ። ኮምፓውንድ እዛ ውስጥ ነው የተሰባሰብነው። ዛሬም ደግሞ ከመርሳቤት ካውንቲ ምክትል ኃላፊው መጥቶ አናግሮን ነበረ የተለያዩ ደግሞ ጋዜጠኞችን መጥቶ ነበር እና እዛ ላይ በጣም ብዙ ነበሩ። የኬንያ ቀይ መስቀል በተለይ ለህፃናቶች ወተት እያቀረበ መሆኑን ገልጾ ነገር ግን መጠለያው ክፍት ስለሆነ ቀን ፀሐይ ትላንት ማታ ደግሞ ዝናብ እንደዘነበባቸው ነግሮናል። በዛሬ ዕለትም ከየገጠሩ የመጡ ሰዎች ካምፑን እየተቀላቀሉ መሆኑን ተናግሯል። በሞያሌ ከተማ ሸዋበር በተባለችው ቀበሌ ቅዳሜ ዕለት የስድስት ልጆች አባት የሆኑት ወላጅ አባቱ አቶቱ አቶ ከኑ ቀንጨሬ እንደተገደሉበት የተናገረው ልጃቸው አባ ዱባ ከኑ አባቱን ከስደት ከተረፉ ከተወሰኑ የመንደሩ ሰዎች ጋር ቀብሮ አሁን ብቻዬን እደጅ ቁጭ ብያለው ብሎኛል። እሳቸው ያው ትልቅ ሰው ነው፣ የስሳ ሰው ነው። ያው ብዙም እንትን የሚል ሰው አይደለም። ያው የስራ ሰው ነው፣ ከብት ምናምን ግደው

ከጫካ ወደዚህ ቱርሶ ምናምን ቆማሽ ተብሎ ወደዚህ እየመጣን የሆነ ዘደኞች አሉ ደወሉልኝ። ና አንተ የት ሆነህ ነው? እዚህ ከጫካ እየመጣሁ ነው። ወደ ጫካ ሽፍተኝ ከጫካ አሁን እየመጣን ሰፈር አባቴ ሰው ለዛ አላመንኩም ነበር። ወነራ በቃ ወይ ሰው ብቻ ነው አገኘው የበዛው ሰው ተሰዷል። ሁኔታው በጣም ያስፈራል ብሏል። ወይዘሮ ሻላ ኩላ ከቆሰሉት መካከል ናቸው። በእለቱ ከመኖሪያ ቤታቸው አካባቢ ተኩስ ሲሰሙ ወጥተው እንዳዩ ነግረውናል። በወቅቱም የመከላከያ ሰራዊት አባላቱ ሲተኩሱ በማየታቸው አምስት ልጆቻቸውን ይዘው ቤታቸው ውስጥ ገብተው በራቸውን እንደዘጉም ገልጸዋል። ነው በተዘጋው በር ውስጥ እና ግድግዳ አሻግረው ተኮሱ ፍራሽ ላይ ከልጆቼ ጋር እንደተኛው በበር ውስጥ ያለፈ ጥይት የእግሬን ላይኛው ክፍል መታኝ አሁን በሞያሌ ከተማ ሆስፒታል ተኝተው በመታከም ላይ እንዳሉም ነግረውናል ቅዳሜ ዕለት የመከላከያ ሰራዊት አባላት ባደረሱት ጥቃት በሞያሌ የአስር ሰው ህይወት መጥፋቱንና አስራ አንድ ሰዎች መቁሰላቸውን መዘገባችን ይታወሳል። የኮማንድ ፖስቱ ሴክረታሪያትም አደጋው በተሳሳተ መረጃ የደረሰ ነው ማለቱን መዘገባችንም አይዘነጋም። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።